የአዲስ አበባ ከተማ አስተዳደር በቦሌ ቡልቡላ ሰሞኑን እንዲፈርሱ የተደረጉ ቤቶች በአብዛኛው በአቋራጭ ለመክበር በሚፈልጉ ባለሀብቶች መሆናቸውን አረጋግጫለሁ አለ። ከዚህ ውጭ በተወሰደው እርምጃ ችግር ለሚደርስባቸው መንግስት መፍትሄ ማዘጋጀቱን ገልጿል። ቤታቸው እንደፈረሰባቸው የተናገሩት ሰዎች በስፍራው ግጭት እንደነበርና ጉዳት መድረሱን መግለጻቸው ይታወሳል። አስተዳደሩ ግን ግጭትም ጉዳትም አልነበረም ብሏል። መለስካቸው አማሃ ከአዲስ አበባ ዝርዝሩን ልኮልናል። በአዲስ አበባ ከተማ ቦሌ ቡልቡላ ልዩ መጠሪያው ወረገኑ በተሰኘው መንደር ውስጥ ከግንቦት አስር ቀን 2008 ዓ.ም ጀምሮ የፈረሱት ቤቶች ከመጀመሪያው ስራው ሕገ ወጥ በመሆኑ እንዳይገፋበት መንግስት በየጊዜው ማሳሰቢያ ቢሰጥ እንደነበረ የአዲስ አበባ አስተዳደር ከንቲባ ጽፈት ቤትና የካቢኔ ጉዳዮች ኃላፊ አቶ አሰግድ ጌታቸው ዛሬ ለቪኦኤ ተናግረዋል። አቶ አሰግድ እንደሚሉት የቤት ባለቤት ለመሆን ህጋዊ አማራጮች እያሉ እነዚህ ቆርቆሮ በቆርቆሮ አልፎ አልፎም በላስቲክ የሚሰሩ ቤቶች መሬት በህገ ወጥ መንገድ ለመያዝ የሚደረግ ወረራ ነው። እነዚህን ቤቶች የሰሩት ደግሞ በአብዛኛው የገንዘብ አቅም አጥተው በተቸገሩ ሰዎች አይደለም ይላሉ። አብዛኛው ቦታ ላይ ገንብተው በህገ ወጥ መንገድ በአቋራጭ መክበር የሚፈልጉ አንዳንድ ባለ ሀብቶችም ቦታን ለመያዝ ሶስት፣ አራት፣ አምስት ቦታ ከአርሶ አደሩ እየገዙ ጨረቃ ቤት ሰርተው አውቀው ችግር ውስጥ ያሉ ሰዎች ድሀዎችን እዛ ውስጥ የሚያስቀምጡበትና የኔ ነው ብሎ እንድናገር የሚያደርጉበት ሁኔታ እንዳለም ተረድተናል። ይሄ ህገወጥነት ያው በአቋራጭ ለመክበር ጥቂት ነጋዴዎች ባለሀብቶች የሚንቀሳቀሱበት ሁኔታ እንዳለ ነው። ይህ በትክክል አረጋግጣቸዋል? አዎ አረጋግጠናል በትክክል። የከፋ ችግር ውስጥ የሚወድቅ ሰው በጣም ጥቂት ሊሆን ይችላል። ቪኦኤ ቀደም ሲል ያናገራቸውና ቤታቸው በአፍራሽ ግብረ ኃይል እንደፈረሰባቸው የሚያስረዱ ሰዎች እንደሚሉት ከሆነ ግን የቤት ኪራይ ያማረራቸውና ከዕለት ጉርሳቸው እየቆጠቡ የሰሯቸው መጠለያዎቻቸው ያለ ርኅራኄ በግሬደሩ የታረሱባቸው እንደነበረ ነው። አቶ አስቸግድ እንዲህ ያሉ ሰዎች በዚህ አጠቃላይ ሁኔታ ውስጥ ሊኖሩ እንደሚችሉ አያስተባብሉም። ለእነዚህ ግን መንግሥት መፍትሄ አመቻችቷል ይላሉ። የከፋ ችግር ያለበት ጎዳና የሚወጣ እዛ እውነተኛ ቤት አቶ ቤት አልባ ሆኖ ተቸግሮ የሰራ ሰው ካለ ደግሞ መንግስት አቅጣጫ አስቀምጧል። እነዚህ ሰዎች ጎዳና እንዳይወጡ፣ ቤተሰባቸውን ይዞ ለከፋ እንግልት እንዳይዳረጉ መጠለያ ሰርቶ ዘውስ ያስገባቸዋል። ከዛ በዘለለ በህገ ወጥ መንገድ የተያዘን ስርዓት አልበኝነትን ይዞ የሚንቀሳቀስ ዜጋ ማስተናገድ አስቸጋሪ ስለሚሆን ለወደፊቱም ይህን አቅጣጫ አጠናክረን እንደምንቀጥልበት ነው። በአዲስ አበባ ከተማ ውስጥ በተለይም በከተማዋ ዳርቻ በሚገኙ የተለያዩ ቦታዎች ህገወጥ ግንባታ ተከናውሯል እየተባለ ማፍረስ ከተጀመረ አመታት ተቆጥረዋል። በሚወሰደው እርምጃም የተለያዩ ጉዳቶች መድረሳቸው አይዘነጋም። እነዚህ ድርጊቶች ሲደጋገሙ የከተማው አስተዳደር በጥናት ላይ ተመስርቶ ለምን ዘላቂ መፍትሔ መስጠት አቃተው የሚል ጥያቄም ለአቶ አስቸግድ ጌታቸው አቅርቤ ነበር። ምንድን ነው እንግዲህ ይህን በዘላቂነት ለመፍታት በርካታ ስራዎች እየሰራን ነው። ቅድም እንዳልኩኝ ከተማዋን የተቀናጀ የመሬት መረጃ ስርዓት እየዘረጋን ያለ ነው። በከተማ ውስጥ ያሉ ቤቶች፣ በከተማ ውስጥ ያሉ ፓርሰሎች ተለይቶ እንድታወቁ የሚያስችል ነው። ያ መረጃ ስጠናቀቅ። እስከዚያው ግን ማድረግ የሚቻለው በሰው ነው የምታስጠብቀው መሬቱን በደንብ ማስከበር ነው። ደንብ ማስከበር ደግሞ እያንዳንዷን ቦታ መቆጣጠር አይችልም። አሁን እነዚህ ቦታዎች ከከተማ ወጣ ያሉ የአዲስ አበባ ክልል ውስጥ የሆነ ግን አርሶ አደሩ የምኖርበት አካባቢ ነው። ሄደው እስኳድ ያደረጉትና ይሄን በየቀኑ መከታተል አይቻልም። ለሊት ለሊት የተሰራ ቆርቆሮ ተዘጋጅቶ እንጨት ተዘጋጅቶ ለሊት ነው ገጣጥሞ የሚያድረው ሰው። በቦሌ ቡልቡላ ወረገን ውስጥ ሕገ ወጥ ግንባታ ተፈጽመዋል በሚል ከግንቦት 1 ቀን 2008 ዓ.ም ጀምሮ በተካሄደው የማፍረስ ዘመቻ ላይ ከባድ ችግር እንደነበረ ቤታችን ፈረሰ ያሉ ሰዎች ለዲዮ መናገራቸው አይዘነጋም። በዕለቱ እንዳሉት ከሆነ ብዙ የተኩሱ ድምጽ እንደነበረ፣ አያሌ የአምቡላንስ መኪኖች የቆሰሉ ሰዎችን ያመላለሱ እንደነበረ ዘርዝረዋል። የከተማው አስተዳደር ከንቲባ ጽህፈት ቤትና የካቢኔ ጉዳዮች ኃላፊ አቶ አሰግድጌታቸው ግን አለኝ ባሉት መረጃ መሰረት ይሄ ሀሰት ነው። አንደኛ ግጭት የሚባል ነገር አልነበረም። ወረዲኛ ኮሚኒኬት አድርገን ነው የገባ ነው። በወቅቱ ግን ያልተገባ እንቅስቃሴ የሚያሳይ ሰው ካለ ብለን ፖሊስ ኃይል እንዲኖር አድርገናል። ያለምንም ግጭት ነው እነዚህን ህገወጥ ግንባታዎች የማፍረስ ስራ የተሰራው። ከዛ በዘለለ እንኳን የሞተ ሰው የቆሰለ ሰው የለም እኛ በምናውቀው መረጃ የቆሰለን ሰው የለም እንኳ። በስፍራው ቤታችን ፈርሷል የሚሉ ሰዎች እንደሚናገሩት ከሆነ በቦሌ ቡልቡላ ወረገኑ መንደር ከሃያ ሺህ አባወራዎች የማያንስ ቤቶች ፈርሷል። አቶ አሰግድ ጌታቸው ግን የፈረሱት ቤቶች አንድ ሺ ሁለት መቶ ብቻ ናቸው ብለዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ